እዚህ አዲስ አበባ ውስጥ በተለምዶ አቧሬ በሚባል ሰፈር በሚገኘው የጀርመን ትምህርት ቤት ከወትሮው በተለየ በሰዎች ተሞልተዋል። ጀርመናውያን፣ ፈረንሳውያን፣ ኢትዮጵያውያንና የሌሎች አገሮች ዜጎችም ታዳሚዎች ነበሩ። ወትሮው ውድድሩ ከተጀመረ ጊዜ ጀምሮ ከማሳያ ሰሌዳው አይናቸው ያልነቀሉት የጀርመኑ አምባሳደር ዮአኪን ሽሚድ ትላንትም እንደሁሌ ከባለቤታቸው ጋር በጭንቀትና በውጥረት ኳሱን ሲከታተሉት ነበር ያመሹት። ውጤት እንዴት ነው? አልናቸው አምባሳደር የዋኪን ስሚድ ፈረንሳዮች ጥሩ ተጫውተው አሸንፈውናልና እንኳን ደስ አላችሁ ላለው። ምክንያቱም እነሱ ጥሩ የተከላካይ መስመርና ኳስን ወደ ውጤት የሚቀይሩ አጥቂዎች ነበሯቸው። ሁለት እኩል ጠንካራ ቡድኖች ናቸው የተገናኙት። ቡድናችን ኳስን ተቆጣጥረው በመጫወት ጥሩ ነበረም፣ ነገር ግን ጎል ካልተቆጠረ ምን ዋጋ አለው? ስለዚህ ፈረንሳዮች እንኳን ደስ ያላችሁ። የጀርመን ጥሩ ቡድን ነበረ በጨዋታ ጥሩ ይበልጥ ነበር። ያው ፉትቦል ግን ያው መሸነፍ ማሸነፍ ስላለ አሪፍ ነው። በጀርመን መሸነፍ አዝኛል ኳስ ነው፣ መቼም ፉትቦል የታወቀ ነው፣ ይገለበጣል። ያው በኢትዮጵያ የጀርመን ኤምባሲ የፕሬስ አታሼ የሆኑት ሚስተር ቤንጃሚን ሀናም ተከታዩን ብለውናል። የጀርመን ቡድን በተለይ በመጀመሪያው አጋማሽ ጨዋታውን በበላይነት ተቆጣጥሮት ነበረ። ሆኖም ግን ውጤት አላመጡም። ፈረንሳዮች በጣም ጥሩ ተጫውተዋል። በመሆኑም እስከ መጨረሻው መልካም እድል እመኛለሁ። በግሌ በጣም አዝኛለሁ፣ ግን እግር ኳስ ነውና ሁሌ ማሸነፍ የለም። ዋናው በጣም ደስ የሚለው ነገር ደስ የሚል ዝግጅት ነበረ እዚህ ከጀርመን ከኢትዮጵያውያን ና ሌሎች ሀገሮች ዜጎች ጋር ደስ የሚል ጊዜ ያሳልፈናል። ተስፋ የማነ ብርሃን እባላለሁ። ጥሩ ጨዋታ ነበር ያየ ነው ያሸንፋሉ ብለንም ጠብቀን ነበር፣ ግን ውጤቱ መጨረሻ ላይ በጣም አሳዝኖናል። ቢያንስ ቢያንስ ሁለት ለዜሮ ወይ ሶስት ለአንድ እንዲህ ዋናው ምንድን ነው እናሸንፋለን ብለን ነበር የጠበቅነው። አብረውን ያዩ የነበሩት ጀርመኖች እና አንደኛም ጀርመን ሀገር ይኖሩ ኢትዮጵያኖች በሙሉ ነበሩ። ጀርመን አምባሳደር ከነ ባለቤታቸውም ነበሩ። ጥሩ ጥሩ እንትን ነበር የነበረው ግን ምን ታረጋለህ እንግዲህ ሽቫይንሽታይገር የሰራው ስህተት ትክክል አይደለም። ሁለተኛውም ጎል የራሳችን ስህተት ነው። የሬድ ምረታ ይባላለሁ ኳስ ያው ኦልዌይስ የተገለባበጠች ናት። በጣም አዝኛለሁ፣ በጣም ደብሮኛል። የባለፈው አይነት ስሜት ዛሬ ስላጣውኝ በጣም በጣም በጣም በጣም ፊልባድ በጣም ኃይለኛ ጨዋታ ነበረ። ጀርመን ግን አልተሳካለትም። ጨዋታ ደግሞ ሁሌ እንደዚህ ነው። ሁሌ ጀርመን ማሸነፍ ማሸነፍ ማሸነፍ ማሸነፍ ማሸነፍ ቢሆን ደግሞ ኳስ መላቀጡን ያጣል። ኖ አይደለም። ኳስ ይኸውልህ ሁሌ አንድ ሀገር አሸናፊ ከሆነ ዋጋ የለውም። ውስጤ በጣም ደብሮታ ግን መሸነፍንም ደግሞ መልመድ መቻል አለበት። ታዳጊ ወጣት ቢንያም ተስፋዬ የሚኖረው ጀርመን ሀገር ነው። እዚህ አዲስ አበባ ለቤተሰብ ጥየቃ መጥቶ የኳሱ ታዳሚ ነበረ። ጀርመን በመሸነፏ እንቅልፍ አልባ ለሊት አሳልፋለሁ ነበር ያለን። እየጠበቁት ነበረ ጀርመን ሁለት ለባዶ እንደ ማሸነፍ እየጠበቁት ነበረ። እና ጫውታ የመጀመሪያ አስር ደቂቃ ጥሩ አልነበረ ማለት ፈረንሳይ ጎበዝ ነበረ። ከዛ በኋላ ጀርመን በጣም ጎበዝ የሆነ ጥሩ ተጫወቶ ግን ሁለት ተፋት ሰርቶ እና እንግዲህ ፈረንሳይ የሁለት ተፋቶች ተቀጣ ወዲያ ደስተኛ አይደለሁም። አሁን ቤት ገብቼ እተኛለሁ። ቢሸንፍ ኖሩ ትንሽ ጨፈር ነበረኝ፣ ግን ደስተኛ ስላልሆንኩም አሁን ወደ ቤት እሄዳለሁ። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።